የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መስከረም 5 2015 ዓ ም ዝግጅታችን ጀመረ። ኢትዮጵያ በአፍሪካ ሕብረት ለሚመራው የሰላም ሂደት ቁርጠኛ ነች ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስታወቁ። በኢትዮጵያ በአርባ ዓመታት ውስጥ ባልታየ ድርቅ ሳቢያ በሚሊዮኖች የሚቆጠሩ ከብቶች በመሞታቸው ሀገሪቱ ከአርባ ቢሊዮን ብር በላይ እንዳጣች ምሁራን ተናግረዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ። ኢትዮጵያ በአፍሪካ ህብረት ለሚመራው የሰላም ሂደት ቁርጠኛ ነች ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ገለጹ። አቶ ደመቀ ይህን ያሉት በአውሮፓ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተር ከሆኑት ሪታ ላራንጂንሃ ጋር ትናንት በጽህፈት ቤታቸው በተያዩበት ወቅት መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ይሁን እንጂ የአፍሪካ ህብረት የሚመራውን የሰላም ሂደት እንደሚቀበል ህወሓት ላሳወቀው አቋም አቶ ደመቀ ምን ምላሽ እንደሰጡ የተባለ ነገር የለም። በተያያዘ ዜና የአውሮፓ ህብረት ትናንት ባወጣው መግለጫ የኢትዮጵያ መንግስት ባለፉት ሁለት ቀናት በመቀሌ የፈጸመውን የድሮን ጥቃት ህወሓት የአፍሪካ ህብረትን የሰላም ሂደት እንደሚቀበል ማሳወቁን ተከትሎ በኢትዮጵያ ለሰላም ያለውን ጭላንጭል ተስፋ ዳግም አደጋ ላይ የሚጥል ነው ብሏል። የአውሮፓ ህብረትን ጨምሮ የተለያዩ አካላት የሰላም ጥሪ ማቅረባቸውን የቀጠሉ ቢሆንም ውጊያው አሁንም እንደቀጠለ ነው። ጦርነቱ አሁን የሚገኝበትን ደረጃ አስመልክቶ በኢትዮጵያ መንግስት በኩል የተባለ ነገር ባይኖርም የትግራይ ኃይሎች ዋና አዛዥ ጄኔራል ታደሰ ወረደ ማክሰኞ ዕለት ለክልሉ ሚዲያዎች በሰጡት መግለጫ የኢትዮጵያና የኤርትራ ጦሮች ሽራሮንና አካባቢውን መቆጣጠራቸውን ገልጸዋል። አድማጮች፣ የዚህ ዘገባ ዝርዝር በዕለቱ አብይ ርዕስ ይቀርባል። የደቡብ አፍሪካው ፕሬዝደንት ሰሪል ራማፎሳ ከዩናይትድ ስቴትስ ፕሬዝደንት ጆ ባይደን ጋር ነገ አርብ በዋይት ሀውስ እንደሚገናኙና በንግድ፣ ኃይል እና ደህንነት ጉዳይ እንደሚነጋገሩ ታውቋል። በይፋ ባይገለጽም ሁለቱ ሀገራት በዩክሬን ወረራ ዙሪያ ስላላቸው ልዩነትም ሊነጋገሩ ይችላሉ ሲሉ ተንታኞች ገልጸዋል። ኬት ባርትሌት ከጆሃንስበርግ ያደረሰችንን ዘገባ ስመኝሽ የቆየት አቀርበዋለች። የባይደን አስተዳደር ከአፍሪካ ጋር ያለውን ግንኙነት ዳግም ለማጠናከር በሚያደርገው ጥረት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ወደ አፍሪካ ተጉዘው ዋሽንግተን በአፍሪካ ዙሪያ የምታራምደውን አዲሱን ፖሊሲ ማስተዋወቃቸውን ተከትሎ ነው ራማፖሳ ለመጀመሪያ ጊዜ በዋይት ሀውስ ጉብኝት የሚያደርጉት። ብሊንከን በነሐሴ ወር ባደረጉት ጉዞ የደቡብ አፍሪካው አቻቸው ናሌዲ ፓንዶር ምዕራብ ሀገራት አፍሪካ የዩክሬንን ወረራ እንድታወግዝ ለማድረግ እያስገደዱ ነው ሲሉ ከሰዋቸው ነበር። ቦብ ዌኪሳ በደቡብ አፍሪካ ዩኒቨርሲቲ የአፍሪካ ማዕከል ዳይሬክተር ናቸው። በዚያ ስብሰባ ላይ ደቡብ አፍሪካና ዩናይትድ ስቴትስ በብዙ ጉዳዮች ላይ የተለያየ መንገድና አቅጣጫ ላይ እንዳሉ ግልጽ ነበረ። ወኪሳ አክለው ባይደን ራማፖሳ ራማ አርብ ሲገናኙ የዩክሬን ጉዳይ በድጋሚ ሊነሳ ይችላል ያሉ ሲሆን ሁለቱ መሪዎች በጉዳዩ ላይ የሚያደርጉት ውይይት አስቸጋሪ ሊሆን እንደሚችልም ግምታቸውን አስቀምጠዋል። ዩናይትድ ስቴትስ ለዩክሬን ያላትን ድጋፍ እና የሩሲያን ኃይሎች ከዩክሬን በማስወጣት ጉዳይ በግልጽ ያላት አቋም በግልጽ የተቀመጠ ነው። ስለዚህ ደቡብ አፍሪካ ቅኝቷን እንድታስተካክል ተጭና ልታግባባት ትችላል። በዓመቱ መጀመሪያ የራሽያን ወረራ ለማውገዝ በተባበሩት መንግስታት ድርጅት በተደረገው ድምጽ አሰጣጥ ደቡብ አፍሪካ ድምጸ ታቅቦ አድርጋ ነበር። ያንን ተከትሎ ባይደን ለራማ ፖሳ ባደረጉት የስልክ ጥሪ ሩሲያ በዩክሬን ላይ ላደረገችው ወረራ ግልጽና የተጠናከረ ዓለም አቀፍ ምላሽ እንደሚያስፈልግ አስረግጠው መናገራቸውን ዋይት ሀውስ ባወጣው መግለጫ አስታውቋል። ከሩሲያ ጋር የንግድ ልውውጥ የሚያደርጉ ሀገራት ላይ ማዕቀብ እንዲጣል የሚያደ ን ህግ የአፍሪካ ሀገራት በዩክሬን ጉዳይ ከአሜሪካ ጎን ሆነው ድምጽ ባለመስጠታቸው እንደሚወሰድባቸው የቅጣት እርምጃ አድርገው ይቆጥሩታል። በመጪው ህዳር ባይደን የአሜሪካና አፍሪካ መሪዎች ስብሰባ በዋሽንግተን ያካሄዳሉ ተብሎ ይጠበቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ የባቡር መንገድ ኩባንያ ሰራተኞች የስራ ማቆም አድማ ሊያደርጉ መነሳታቸው የአገሪቱን የሸቀጥ ስርጭት ያስተጓጉላል የሚል ስጋት እያየለ በመጣበት በዚህ ወቅት ኩባንያዎቹና የሰራተኛ ማህበራቱ ጊዜያዊ ስምምነት ማድረጋቸውን ፕሬዚደንት ጆ ባይደን አስታወቁ። ፕሬዚደንቱ ዛሬ ጠዋት እንዳስታወቁት የሰራተኛ ማህበራቱና ኩባንያዎቹ የተሻለ ክፍያና የስራ ሁኔታን በተመለከተ ስምምነት ላይ መድረሳቸው በመላ ሀገሪቱ ሊደረግ የነበረው የስራ ማቆም አድማ ተገድቷል። ለባቡር መንገድ ሰራተኞቹ ድል ያስገኘ ስምምነት ነው። እነዚህ ሰራተኞች በኮቪድ ወረርሽኝ ወቅት አሜሪካውያን የሚያስፈልጋቸውን ነገር ቤታቸው ድረስ እንዲደርስ በማድረጋቸው አስቸጋሪ ዓመታትን እንድናልፍ ረድተውናል ብለዋል ባይደን። የሰራተኛ ጉዳዮች ሚኒስትር ማርቲ ዋልሽ በትዊተር እንዳስታወቁት ስምምነቱ የተደረሰው በሰራተኛ ማህበራቱ እና በኩባንያዎቹ መካከል ለ20 ሰዓታት ድርድር ከተደረገ በኋላ ነው። ስምምነቱ የሰራተኞችን፣ የንግድ ድርጅቶችንና የሀገሪቱን የኢኮኖሚ ፍላጎት ያገናዘበ መሆኑን ጨምረው ገልጸዋል። የተዘረጋው የባቡር መንገድ ስርዓት ለአቅርቦት ሰንሰለቱ ወሳኝ በመሆኑ መስተጓጎሉ በኢንዱስትሪዎች ተጓዦችና በመላው ሀገሪቱ በሚገኙ ቤተሰቦች ላይ አሉታዊ ተጽዕኖ ያስከትል ነበር ሲሉ አክለዋል። ዋልሽ የሰራተኛ ማህበራቱ የተሻለ ክፍያና የስራ ሁኔታን እንዲሁም የሐኪም ቀጠሮ የመሰሉ ጉዳዮችን ለማከናወን እንዲችሉ የተሻለ የስራ ፈረቃ እንዲኖራቸው ጠይቀው ነበር። ጊዜያዊ ስምምነቱ ተግባራዊ እንዲሆን የማህበራቱ አባላት ማጽደቅ እንዳለባቸው ታውቋል። የቻይናው ፕሬዝደንት ሺጂንፒንግ ከሩሲያ አቻቸው ቭላድሚር ፑቲን ጋር በዩክሬን እየተካሄደ ስላለው ጦርነት እንዲሁም በታይዋን ምክንያት የተፈጠረውን ውጥረት በተመለከተ ለመነጋገር ሲልክሮድ በተሰኘችው በጥንታዊቷ የኡዝቤክስታን ከተማ ዛሬ ተገናኝተዋል። ሁለቱ መሪዎች በተጨማሪም ሀያልነቷ እያደገ በመጣችው ቻይናና በተፈጥሮ ሀብት በበለጸገችው ሩሲያ መካከል ስለሚደረግ ወዳጅነትና ትብብር ጉዳይ ላይ ይነጋገራሉ ሲል ሮይተርስ ከስፍራው ዘግቧል። ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ ወደ ውጭ ሀገር የተጓዙት ሺጂንፒንግ ማዕከላዊ እስያ የገቡት ትናንት ሲሆን ይህም የቻይና ኮሚኒስት ፓርቲ በሚቀጥለው ወር ጉባኤውን ከማካሄዱ ቀደም ብሎና ሺጂንፒንግ ለሶስተኛ የአምስት ዓመት ስልጣን ዘመን እንደሚመርጥ በሚጠበቅበት ሰዓት ነው። በዚህም ሺጂንፒንግ ከማኦ ዜዱንግ በኋላ ረጅምና ከፍተኛ ስልጣንን የተቆጣጠሩ የቻይና መሪ ይሆናሉ ተብሏል። ሁለቱ መሪዎች ከዚህ በፊት የተገናኙት ሩሲያ ዩክሬንን ከመውረሯ ጥቂት ሳምንታት ቀደም ብሎ ሲሆን ምንም ገደብ የሌለው ትብብር ለማድረግ እንዲሁም ከምዕራቡ ዓለም በተቃራኒ ለሚያደርጉት ትብብር ፊርማቸውን አኑረው ነበር። ፑቲን ወደ ዛሬው ስብሰባ የገቡት ከቀዝቃዛው ጦርነት ወዲህ ሀገራቸው ከምዕራቡ ዓለም ጋር ፍጥጫ ውስጥ ከዶለው እና ሰባት ወራትን ካስቆጠረው የዩክሬን ጦርነት እየተካሄደ ባለበት ሁኔታ ነው። ፑቲን እስካሁን ጦራቸው ከሰሜን ምስራቅ ዩክሬን ሽንፈት ገጥሞት የለቀቀ ስላለበት ሁኔታ በአደባባይ አስተያየት ሰጥተው አያውቁም። ሁለቱ መሪዎች በኡዝቤክስታን የተገኙት የሻንጋይ ትብብር ድርጅት ጉባኤ የተባለውን ስብስብ ለመታደም ሲሆን ይህም ስብስብ ሩሲያ፣ ቻይና፣ ህንድ፣ ፓኪስታንና አራት የማዕከላዊ እስያ ሀገሮችን ያካተተ ነው። ኢራንም ስብስቡን ለመቀላቀል ዛሬ የፊርማዋን አኖራለች። ፑቲን በኡዝቤክስታን ቆይታቸው የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን ጨምሮ ከበርካታ የእስያ ሀገራት መሪዎች ጋር ይገናኛሉ ተብሏል። በመጨረሻም አድማጮች፣ የዩናይትድ ስቴትስ የፍትህ ሚኒስቴር ሶስት ኢራናውያንን በሳይበር ወንጀል ከሷል። ግለሰቦቹ አሜሪካና ሌሎች ሀገራት በሚኖሩ በመቶ የሚቆጠሩ ተጠቂዎች አውታር ውስጥ ሰብሮ በመግባት በመግባትና በሚጭኑት ፕሮግራም አማካኝነት እዛው በመቆየት ተጠቃሚዎችን ከኔትወርክ የማስወጣት አገልግሎትን የማቋረጥ እና መሰል ችግሮችን ፈጥረዋል ተብሏል። ከተጠቂዎቹ መካከል በአሜሪካ የምትገኘው የኒው ጀርሲ ከተማ ጽህፈት ቤት፣ ሁለት የሂሳብ አያያዝ ድርጅቶች፣ ሁለት የኃይል ኩባንያዎች በዋሽንግተን ግዛት የሚገኝ የመንግስት ቤቶች አስተዳደር ቢሮና በፔንሲልቬኒያ የሚገኝ ከቤት ውስጥ ጥቃት ያመለጡ ዜጎች መጠለያ ይገኙበታል። በኒውጀርሲ የዩናይትድ ስቴትስ መንግስት ጠበቃ የሆኑት ፊሊፕ ሰሊንገር እንዳሉት ተጠርጣሪዎቹ በኮምፒውተር ስርዓት ውስጥ የሚገኙ የተጠቂዎቹን መረጃዎች በመቆለፍ መልሰው ማግኘት እንዳይችሉ አድርገዋል። ክሱ ተጠርጣሪዎቹ የኢራንን መንግሥት በመወከል የፈጸሙት ድርጊት መሆኑን ባያመለክትም የአሜሪካ የደህንነት ተቋማት ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወገኖች በመረጃ መረብ በኩል እየጨመረ የመጣ እንቅስቃሴ በማድረግ ላይ ናቸው ሲሉ ማስጠንቀቂያ አውጥተዋል። የአሜሪካ ግምጃ ቤት በበኩሉ የሁለቱን ተከሳሾች የቢትኮይን አድራሻ በጥቁር መዝገብ ውስጥ ማስፈሩን አስታውቋል። የአሜሪካ የሕግ አስከባሪዎች ግለሰቦቹ በመፈለግ ላይ መሆናቸውንና ኢራን ውስጥ ሳይገኙ አይቀርም የሚል እምነት እንዳላቸው ተናግረዋል። ሦስቱ ግለሰቦች ያሉበትን ለጠቆመ አስር ሚሊዮን ዶላር ሽልማት እንደሚሰጥ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁ ቆዩ። መልካም ምሽት። እንግዱ ወልዴን ለዓለም ዜናዎች አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መስከረም 5 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። የመዋቅር ጥያቄ፣ የህዝብ ሞት፣ የህዝብ መፈናቀል፣ የጸጥታ አካላትንም መሞት ያስከተለ በጣም አሳዛኝ ነገር ነው። የደቡብ ክልል 214 ዋናው ጉዳይ የሰማችሁት ባለፈው ዓመት በደቡብ ክልል የተከናወኑ ጉዳዮችን ከሚያስቃኘው ፕሮግራማችን የተቀነጨበውን ነው። በሁለተኛው አጋማሽ እንመለስበታለን። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው አብይረ ዘገባችን እንለፍ። ኢትዮጵያ በአፍሪካ ህብረት አደራዳሪነት ለሚመራው የሰላም ሂደት ቁርጠኛ ነች ሲሉ የኢትዮጵያ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስታወቁ። አቶ ደመቀ ይህን ያሉት በአውሮፓ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተር ከሆኑት ሪታ ላራንጂሃ ጋር ትላንት በጽህፈት ቤታቸው በተወያዩበት ወቅት መሆኑን የውጭ ጉዳይ ሚኒስትር አስታውቋል። ይሁን እንጂ የአፍሪካ ህብረት የሚመራውን የሰላም ሂደት እንደሚቀበል ህወሀት ላሳወቀው አቋም አቶ ደመቀ ምን ምላሽ እንደሰጡ የተባለ ነገር የለም። በተያያዘ ዜና የአውሮፓ ህብረት ትላንት ባወጣው መግለጫ የኢትዮጵያ መንግስት ባለፉት ሁለት ቀናት በመቀሌ የፈጸመውን የድሮን ጥቃት ህወሀት የአፍሪካ ህብረትን የሰላም ሂደት እንደሚቀበል ማሳወቁን ተከትሎ በኢትዮጵያ ለሰላም ያለውን ጭላንጭል ተስፋ ዳግም አደጋ ላይ የሚጥል ነው ብሏል። የአውሮፓ ህብረትን ጨምሮ የተለያዩ አካላት የሰላም ጥሪ ማቅረባቸውን የቀጠሉ ቢሆንም ውጊያው አሁንም እንደቀጠለ ሲሆን የትግራይ ኃይሎች አዛዥ ጄኔራል ታደሰ ወረደ ማክሰኞ ዕለት ለክልሉ ሚዲያዎች በሰጡት መግለጫ የኢትዮጵያና የኤርትራ ጦር ሽራኖንና አካባቢውን መቆጣጠሩን ገልጸዋል። ጦርነቱ አሁን በሚገኝበት ደረጃ አስመልክቶ በኢትዮጵያ መንግስት ግን የተባለ ነገር የለም። ኬኔዲ አባተ ዝርዝር አለው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትናንት መስከረም አራት በአውሮፓ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተር ሪታ ላራንጂን ጋር በተወያዩበት ወቅት ኢትዮጵያ በአፍሪካ ህብረት ለሚመራው የሰላም ሂደት ቁርጠኛ ነች ስለማለታቸው ከሚኒስቴሩ ያገኘነው መረጃ ያመለክታል። ድርድሩን አስመልክቶ አቶ ደመቀ የሰጡት ይህ አስተያየት ህወሓት ተኩስ ለማቆምና በአፍሪካ ህብረት ለሚመራው የሰላም ድርድር ዝግጁ ነኝ ካለ በኋላ በፌዴራሉ መንግስት በኩል ለመጀመሪያ ጊዜ የተሰጠ አስተያየት ቢሆንም፣ ለህወሓት ውሳኔ ምን ምላሽ እንደሰጡ ግን የውጭ ጉዳይ ሚኒስቴር ያለው ነገር የለም። ይሁን እንጂ ሁለቱ አካላት ባደረጉት ውይይት ላይ ግጭቱን በሰላማዊ መንገድ ለመፍታት የአውሮፓ ህብረት ድጋፍ እንደሚያደርግ ያላቸውን እምነት አቶ ደመቀ የገለጹ ሲሆን የአውሮፓ ህብረት በአፍሪካ ህብረት የሚመራውን የሰላም ሂደት እንደሚደግፍ በህብረቱ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተሯ ማረጋገጣቸው ተመልክቷል። በተያያዘ ዜና የአውሮፓ ህብረት ትናንት ባወጣው መግለጫ የትግራይ ክልል መንግስት ባስ አስቸኳይ ግጭት ለማቆምና በአፍሪካ ህብረት ለሚመራው የሰላም ሂደት ዝግጁ መሆኑን ማሳወቁ ከዚህ ቀደም በፌዴራል መንግስትም ተመሳሳይ አቋም በመኖሩ ጦርነቱን ለማቆም በድርድር ላይ የተመሰረተ ዘላቂ የተኩስ አቁም ስምምነት ላይ ለመድረስና ቀጥተኛ ውይይት ለማድረግ እድል የሚፈጥር እንደሆነ ገልጿል። ይሁንና አለ የህብረቱ መግለጫ። ይሁንና ትናንትና ከትናንት በስቲያ መቀሌ ላይ የተፈጸሙ ሁለት የድሮን ጥቃቶች የነበረውን በጣም ጥቂት የሰላም ጭላንጭል አደጋ ላይ የሚጥሉ በመሆኑ ልና ዝን ይገባል ብሏል። በሁለቱ ቀናት ከተፈጸሙት የድሮን ጥቃቶች መካከል የትናንቱ ጠዋት አንድ ሰዓት ከ40 ና ሁለት ሰዓት ከ50 ደቂቃ ላይ ሁለት ጊዜ በመቀሌ አዲያቂ ክፍለ ከተማ ዳግም አምሳል በተባለ መንደር በሚገኝ መኖሪያ ቤት ላይ መፈጸሙን የገለጸው መቀሌ የሚገኘው የቪኦኤ ዘጋቢ ሙሉጌታ አጽበሃ በጥቃቱ አስር ሰዎች መገደላቸውንና አስራ ሶስት ሰዎች መቁሰላቸውን ገልጿል። በጥቃቱ ተጎድተው አይደር ሪፈራል ሆስፒታል ከተወሰዱ አስራ ስምንት ሰዎች መካከል አምስቱ መሞታቸውን ከሆስፒታሉ ዋና ዳይሬክተር ዶክተር ክብሮም ገብረስላሴ ማረጋገጡን በዘገባው የጠቀሰ ሲሆን ሌሎች የሞቱ አምስት ሰዎች ደግሞ ወደ መቀሌ ሆስፒታል እንደገቡ የሆስፒታሉ ስራ አስኪያጅ ዶክተር ፊሊሞን መስፍን ተናግረዋል ብሏል። ጥቃቱ በተፈጸመበት ቦታ ተገኝቶ እንደነበረም የገለጸው ሙሉጌታ የሞቱ ሰዎች በቤቱ በርና በመንገድ ላይ ወድቀው ማየቱን ገልጿል። ይሁን እንጂ በተከታታይ ለቀረቡት የድሮን ጥቃት ክሶች ከኢትዮጵያ መንግስት በኩል እስካሁን ምንም አይነት ምላሽ አልተሰጠም። መንግስት ከዚህ ቀደም ለ ያቀረበው ተመሳሳይ ውንጀላ በሰጠው ምላሽ ግን አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃ ገልጾ ህወሓት ሆን ብሎ ሐሰተኛ ሬሳ የያዙ የሚመስሉ ከረጢቶችን ሰዎች በሚገኙበት ቦታ በማስቀመጥ ቁጣ ለመቀስቀስ ሞክሯል በማለት መክሰሱ ይታወሳል። የአውሮፓ ህብረት የሰሜን ኢትዮጵያን ጦርነት በሚመለከት ባወጣው በትናንቱ መግለጫው ኤርትራ የምትጫወተው ሚና አሁንም በኢትዮጵያ ሰላም ለማምጣት የሚደረገውን ጥረት ማደናቀፉን ቀጥሏል ሲል ኮንኗል። የሰላም ንግግር ብቸኛ ሁለተኛው መፍትሄ ነው ያለው። የአውሮፓ ህብረት አዲሱን የኢትዮጵያ ዓመት ሰላማዊ ማድረግ እንዲቻል ጊዜ ሊባክን አይገባም ብሏል። ሁለቱም ተፋላሚ ወገኖች ይህንን እድል በፍጥነት ተጠቅመው ጦርነቱን እንዲያቆሙና በድርድር ዘላቂ የተኩስ አቁም ስምምነት ላይ እንዲደርሱ በመጠየቅ በአፍሪካ ህብረት የሚመራውን የሰላም ጥረት እንደሚደግፍም አስታውቋል። የአውሮፓ ህብረትን ጨምሮ የተለያዩ አካላት የሰላም ጥሪ ማቅረባቸውን የቀጠሉ ቢሆንም ጦርነቱ ግን አሁንም እንደቀጠለ ነው። ለጦርነቱ ተባብሶ መቀጠል ሁለቱም ወገኖች አንዳቸው ሌላኛቸውን ተጠያቂ ያደርጋሉ። የፌዴራሉ መንግስት ህወሓት በተለያዩ ግንባሮች ጦርነቱን ማስፋፋቱን አስመልክቶ ከሁለት ሳምንታት በፊት ከሰጠው መግለጫ ውጭ ስለ ጦርነቱ ምንም አይነት መግለጫ ባይሰጥም ትግራይን በመምራት ላይ የሚገኙ የክልሉ ባለስልጣናት ግን መንግስት ጥቃቱን እያስፋፋ ነው የሚል ክስ ማቅረባቸውን አሁንም ቀጥለዋል። የትግራይ የውጭ ጉዳዮች በሚል የተገለጸ ቢሮ ባወጣው መግለጫም በተለያዩ ግንባሮች ከባድ ውጊያዎች ሲካሄዱ መቆየታቸውን አመልክ aktuell. የኢትዮጵያ መከላከያ ሰራዊት፣ የአማራ ኃይሎችና የኤርትራ ጦር በቅንጅትና በተናጠል ውጊያ ከፍተውባቸዋል ካላቸው ግንባሮች መካከልም አዲያቦ፣ አዲያርቃይ፣ ሰቆጣና የደቡብ ግንባር ይገኝበታል። የትግራይ ኃይሎች ዋና አዛዥ ጄኔራል ታደሰ ወረደ ማክሰኞ መስከረም 3 2015 ዓ ም ለክልሉ ሚዲያዎች በሰጡት መግለጫ ደግሞ በተለያዩ ግንባሮች የተከፈቱ ጥቃቶችን በመመከት ላይ እንደሚገኙ አብራርተዋል። ዋና አዛዡ በማብራሪያቸው ከኤርትራ አቅጣጫ የመጣ ያሉት የኢትዮጵያና የኤርትራ የኤርትራ ጦር ሽራሮንና አካባቢውን መቆጣጠሩን ገልጸዋል። በምዕራብ በኩል አዲር ቃይ፣ አደመይቲ፣ ሀልነብሪና አካባቢው በኢትዮጵያ መከላከያ መያዛቸውንና ማይጸብሪን ለመያዝ ጥቃት መቀጠሉንም ጄኔራል ታደሰ ተናግረዋል። አዲር ቃይ በመከላከያ ሰራዊት ቁጥጥር ስር መዋሉን ከቤተሰቦቹ እንዳረጋገጠ በሰሜን ጎንደር ዳባት ወረዳ በሚገኝ አንድ የተፈናቃዮች ጣቢያ እንደሚኖር የነገረን አስተያየት ሰጭም ገልጿል። ከአድርቀይ ማለት ነው። አድርቃይ ወረዳ ነው እና አሁን ያለበት ሁኔታው የኢትዮጵያ መከላከያ ያለ አይደለ፣ ልዩ ሀይል ወይም መከላከያ ያው በኛ ሀይል ወታደር ላይ ያው ቁጥጥር መሆኑን አሩታለሁ። እንዴት አወቅ? ያው እኔ የምኖረው በዚህ ተፈናቃይ ነው። ግን ቤት ምናምን ስለሚደውል፣ በቃ እንደዚህ የጠላት ሀይል ለጥቋል፣ ደህና ነን ምናም ስለሚሉኝ፣ መቼ ነው የተለቀቀ ያሉ። የተለቀቀውማ እንግዲህ ከሳምንት ልፍ ይላል ያው ወደ ሁለት ሳምንት አካባቢ ይሆናል እና እዛ ሁን ስልክ ይሰራል። ከሬ ላይ ወጥቶ ይሰራል። አንዳንዴ የማይሰራበት ሰዓት ደግሞ አለ። ያው ባለው ሁኔታ ሲነግሩኝ ያው ሰላም እንደሆነ ና እነሱ ገና እየኖሩ መሆኑ ነው የሚያሳውቁ። የትግራይ ኃይሎች ዋና አዛዥ ጀኔራል ታደሰ በቆቦ ግንባር የያዟቸውን ዞብልን፣ ወርቄን፣ ጎብዬን፣ ባላጎና ተጉለሽን የመሳሰሉ አካባቢዎችን ደግሞ አሁንም ተቆጣጥረው እንደሚገኙ ገልጸው የኢትዮጵያ መከላከያ ና የአማራ ኃይሎች እነዚህን አካባቢዎች ለማስለቀቅ ጳጉሜ ሶስት ሁለት ሺ አስራ አራት ዓመተ ምህረት መጠነ ሰፊ ያሉትን ጥቃት ከፍተው ነበር ብለዋል። የኢትዮጵያ መንግስት የመጨረሻ ህወሀትን ትጥቅ ማስፈታት ነው ሲሉም ጀኔራል ታደሰ ተናግረዋል። ይሁን እንጂ ጦርነቱ ዳግም በተቀሰቀሰበት ወቅት የህወሀት ኃይሎች በፈጸሙት ወረራ በሰሜን ወሎ የቆቦ ከተማንና አካባቢውን ይዘዋል ሲል ከሰጠው መግለጫ ውጭ ጦርነቱን አስመልክቶ ስላሉ ለውጦች ከዚያ በኋላ የኢትዮጵያ መንግስት ያለው ነገር የለም። ይህንኑ አስመልክቶ በህወሀት ባለስልጣናት ለሚሰጡ መግለጫዎችና ክሶች ምላሽ አልሰጠም። በሌላ በኩል የኢትዮጵያ የሰላም ሚኒስቴር ሚኒስትር ዴታ አቶ ታየ ደንደአ ግን ምንም አይነት የሰላ የሰላም ንግግር ከመደረጉ በፊት የትግራይ መከላከያ ኃይል የሚባል አካል ትጥቅ መፍታት አለበት ሲሉ አቋማቸውን አንጸባርቀዋል ይህ አቶ ታዬ ያንጸባረቁት አቋም የመንግስት ስለመሆን አለመሆኑ ግን እየታወቀ ነገር የለም ህወሀት የአፍሪካ ህብረት መራሹን የሰላም ሂደት እንደሚቀበል ማሳወቁን አስመልክቶ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሄርማን ኮን በትዊተር ገጻቸው በሰጡት አስተያየት ደግሞ ህወሀት ከአፍሪካ ህብረት የሰላም ሂደት መጠበቅ የሚችለው የተሻለው ነገር እንቅስቃሴውን መተውና ለአመራሮቹ ምህረት ማግኘት ነው የሚል ጽሑፍ አስፍረዋል። ህወሀት በበኩሉ ከዚህ ቀደም በሰጣቸው መግለጫዎች የሰላም ድርድር ቢደረግ እንኳን የትግራይ መከላከያ ኃይል በሚል የሚጠራውን ኃይሉን ትጥቅ እንደማያስፈታ መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይርስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የዓለም መሪዎች የሚሰባሰቡበት የዘንድሮ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሚከፈተው የእንግሊዝ ንግስት ኤልሳቤት ቀብር ጥላውን ባጠላበት ና የዩክሬን ጦርነት ወሳኝ ምዕራፍ ላይ ሊደርስ ይችላል በተባለበት ወቅት ነው። በመንግስታቱ ድርጅት የአሜሪካ ድምጽ ዘጋቢ ማርግሬት በሽር ተጨማሪ ዘገባ አላት። ደረጀ ደስታ እንደሚከተል ያቀርበዋል። መስከረም 9 2015 ዓ ም የሚካሄደው የዳግማዊት ንግሥት ኤልሳቤት ቀብር በሰባ ሰባተኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ለሚገኙት መሪዎች የፕሮግራም መጨናነቅ ፈጥረዋል። በንግሥቲቱ ቀብር ላይ የሚገኙት መሪዎች ከለንደን ወደ ኒውዮርክ ጉዞ ላይ ሊሆኑ ስለሚችሉም የአንዳንዶቹ ንግግሮችና ስብሰባዎች መርሃ ግብር መቀየር ሊኖርበት ይችላል። የዘንድሮው ጉባኤ የሚካሄደው ትልቅ አደጋ ላይ ባለንበት በዚህ ወቅት ነው። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ፣ ዓለማችን በጦርነት ተመሰቃቅላለች፣ በአየር ንብረት ቀውስ በተደጋጋሚ ተመታለች፣ በጥላቻ ተጎድታለች፣ በድህነት በረሃብና እኩልነት እጦት ተሸማቃለች። ምናልባት ወሳኝ ወታደራዊ ሁኔታ ሊታይበት ይችላል የተባለው ሩሲያ ዩክሬን ላይ የምታካሄደው ጦርነት በዓመታዊ ጉባኤው ላይ ትልቁን ስፍራ መያዙ አይቀርም። የተባበሩት መንግስታት የጸጥታው ምክር ቤት በውጭ ጉዳይ ሚኒስትሮች ደረጃ የጦርነቱን ወቅታዊነት ለመገምገም ዛሬ ሐሙስ እንደሚሰበሰብ ተገልጿል። በዛፖርዢያ የኒኩለር ማብለያ ተቋም ያለው ሁኔታ የተለየ ትኩረት እንደሚያገኝም ተመልክተዋል። በዛት እየተጫወትን ነው ከኒኩሌር አደጋ አንዲት ስንዝር ርቀት ላይ በሆንበት ሁኔታ ልንቀጥል አንችልም። የዛፖሮዥያ ኒኩሌር ማብለያ ተቋም በደህንነት ቋፍ ላይ ይገኛል። ምዕራባውያን ባለሥልጣናት በበኩላቸው ጦርነቱ እየገፋ ሲሄድ እያመነቱ ሊሆኑ የሚችሉ አንዳንድ አገሮች ድጋፋቸው የበለጠ እንዲጠናከር ይፈልጋሉ። ሪቻርድ ጎዋን በዓለም አቀፉ የቀውስ ተከታታይ ቡድን የተባበሩት መንግስታት ክፍል ዋና ዳይሬክተር ናቸው። African and ብዙዎቹ የአፍሪካና እስያ ሀገሮች ከሩሲያ ጋር የደህንነት ወይንም የኢኮኖሚ ግንኙነት አላቸው። መጋቢት ላይ ወረራውን ለመንቀፍ ፈቃደኞች የነበሩ ቢሆኑም በተባበሩት መንግስታት መድረክ ከሞስኮ ጋር ጸብ ውስጥ መግባትን ለመቀጠል አይፈልጉም። ፊትም ቢሆን አልፎ አልፎ የሚገኙት የሩሲያ ፕሬዚደንት ቭላድሚር ፑቲን በዘንድሮው ዓመታዊ ጉባኤ ላይ አይገኙም። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪም ይገኙ እንደሆነ በእርግጠኝነት አይታወቅም። እናም በጉባኤው ላይ ጦርነቱን አስመልክቶ ትልቅ ውጤት ይኖራል ተብሎ አይጠበቅም። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ እንዲህ ብለዋል። አሁን ባለው ሁኔታ የሰላም ስምምነት ላይ የሚደርሱበት እድል እጅግ አነስተኛ ነው። እዚህ ላይ ምንም ብዥት አይለኝም። ሩሲያና ዩክሬን ዋነኞቹ የምግብ አምራች አገሮች ስለሆኑ ጦርነቱ የዓለም ምግብ ቀውስን አባብሷል። የአቅርቦት ሰንሰለት መቋረጥና የምግብ ዋጋ መናር በ40 ዓመት ውስጥ ለከፋው ድርቅ በመጋለጥ ላይ ያለውን የአፍሪካ ቀንድ ሁኔታ እንዲባባስ አድርጓል። እስከ 20 ሚሊዮን የሚደርሱ ሰዎች ለከባድ የረሃብ አደጋ ተጋልጠዋል። የረሃብ ቸነፈር በሶማሊያ ወደ 8 ሚሊዮን የሚጠጉ ሰዎች ላይ እያንዣበበ ነው። በሶማሊያ የድርቁ ምላሽ ልዩ መልእክተኛ አብዱራህማን አብዲ ሻኩር እንዲህ ይላሉ። የረሃቦች ነፈር እውነት ነው፣ እየደረሰም ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ችግሩን ለመቅረፍ ከሚካሄዱት በርካታ ስብሰባዎች አንዱ የሆነውን ከፍተኛ የዓለም አቀፍ ምግብ ዋስትና ጉባኤ ይመራሉ ተብሎ ይጠበቃል። የተባበሩት መንግስታት ዋና ጸሐፊ በቅርቡ በደረሰው ከባድ የጎርፍ አደጋ አንድ ሶስተኛ የአገሪቱ ክፍል የተጎዳባት ፓኪስታንን ጎብኝተው ገና መመለሳቸው ነው። በመሪዎች አጀንዳ ላይ የአየር ንብረት ለውጡን አስመልክቶ የሚወሰዱ እርምጃዎችን ማየት ይፈልጋሉ ተብሎ ይጠበቃል። በፓኪስታን የደረሰው ነገር ለአየር ንብረት ቀውሱ የተሰጠው ምላሽ በግልጽ በቂ አለመሆኑንና በውስጡ ክህደትና ኢፍታዊነት ያዘለ መሆኑን አሳይተዋል። የኮቪድ-19 ወረርሽኝ ከጀመረበትና ትኩረት ከሚሹ ጉዳዮች ተነጥለው ይበልጥ አንገብጋቢ የሆኑ ጉዳዮች እንዲታገሉ ከተደረገበት እንደ ኢሮፓ አቆጣጠር ከ2020 በኋላ መሪዎች በጠቅላላ ጉባኤው ላይ በአካል ሲሳተፉ ይህ የመጀመሪያቸው ነው። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ባለፈው ዓመት የተከናወኑ ሁኔታዎችን መለስ ብለን የምንቃኝበት በተከታታይ የምናቀርብላችሁ መሰናዶች አንዱ ወደ ሆነው ዘገባ ነው። ወደ ደቡብ ክልል ይወስደናል። ያለፈው 2014 ዓመተ ምህረት በተለይ በደቡባዊ የኢትዮጵያ ክፍል በክልል የመደራጀት እና ሌሎች የአስተዳደር መዋቅር ጥያቄዎች ጎልተው የታዩበት አንዳንዴም ለግጭትና ለሰው ህይወት መጥፋት ምክንያት የሆኑበት ነበር። በ2010 ዓ ም የተካሄደውን የመንግስት ለውጥ ተከትሎ ሲዳማ ክልልነት ከተደራጀ በኋላ በደቡብ ከሚገኙ ዞኖች አስራ አንዱ በክልል የመደራጀት ጥያቄ በይፋ አቅርበዋል። ጥያቄዎቹ ለግጭትና ለሰው ህይወት መጥፋት ምክንያት መሆናቸው አሳሳቢ መሆኑን የሚገልጹ ምሁራን የሀገሪቱን ህገ መንግስት መፈተሽና አንዳንድ አንቀጾችን ማሻሻል እንደሚያስፈልግ ይናገራል የደራሽ ልዩ ወረዳ፣ የኮንሶል ዞን፣ የደቡብ ኦሞ ዞን እና የአሌ አካባቢዎች የአስተዳደር መዋቅር ጥያቄ ከተነሳባቸውና የሰው ህይወት ከጠፋባቸው አካባቢዎች መካከል ናቸው። ቀጣዩ ዘገባ ዮናታን ዘብዲዮስ አመቱን መለስ ብሎ የሚያስቃኝበት ዘገባ ነው። ባለፈው አመት ከሚያዝያ ወር አጋማሽ ጀምሮ የተባባሰው የደራሽ ልዩ ወረዳ ግጭት ሰለባ የሆኑትና የጋቶ ቀበሌ ነዋሪ መሆናቸውን የተናገሩት አቶ ተፈራ ታከልም ኑሯቸው እንደተመሰቃቀለባቸው ተናግሯል። አስራ አራት ለእኛ በጣም አስቸጋሪ ወቅት ነው። በጣም ዘመን ነው። በጣም በከባድ ወቅት ነው። በቃ ሰው የሰው ልጅ ላይ እንዳይደርስ የሰው ጠላት ላይ የማይደርስ እንደዚህ አይነት እኛ አሳለፍ ነው። በስቃይ እና በመከራ ነው አሳለፍ ነው። ሁለት ሺህ አስራ አራት አሁን ሰው ከቤት ንብረቱ ተሰዶ በስቃይ በመከራ በራ በርዛል። በቃ አል አደለም የራሱ ንብረት እያለ ጥሎ በቃ እንደዚህ ጎድሞበት እንደገና በጫካ በዱሩ ሲንከራተት እና እስካሁንም በቃ ሙሉ በሙሉ ሰው አላገገበም። በቃ በጣም በመከራ ነው አሳለፍ ነው ማለት ይቻላል ሌሎች የአካባቢ ነዋሪዎች የደረሰባቸው ጉዳትም ከፍተኛ እንደነበር ገልጸው፣ አልተሰፈራም። በቃ መንግስትም መጀመሪያ ላይ ችላ ብሎ ነበረ። በቃ ለሶስት ወር ያህል በቃ ያኔ እርዳታ ቆይተን ነበረ። አሁን ከዛ በኋላ ነው ትንሽ ትንሽ እርዳታ እየተሰጠ ነው እንጂ ሙሉ በሙሉ አሁንም ሰው አልገባም። አሁንም ያው ገና በሁለት ሺ አስራ አምስት በዚህ አመት ነው እንግዲህ የምናየው እንጂ በቃ አብዛኛው ሰው አሁንም በስደት ላይ ነው አለ። በቃ ጠቅላላ በደቡብ ኦሞ ዞን ደቡብ አሪ ወረዳ የበተነሳ ግጭት ጥቃት ከተፈጸመባቸው ውስጥ አንዱ መሆናቸውና ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቁን አስተያየት ሰጪ ከወራት በፊት ከቀያቸውና ከቤት ንብረታቸው የተፈናቀሉ ዜጎች ዛሬም ድረስ እንዳልተመለሱ ያስረዳሉ። እኛ አካባቢ ሁለት ሺህ አስራ አራት ዓመተ ምህረት ላይ ወዲህ ወደ ጠር አካባቢ ማለት ይቻላል ጠር እና የካቴት አካባቢ መጋቢት አካባቢ በሚባሉት ወራቶች ማለት ነው። ኑሯችን ሚያን አመተካከል የሚለውን ተፈናቅሎ ሲያዩ ነው የሚለው ለምን ኑሮ ስለተፈናቃይ ስወራ ሲወራ በጣም ያን ህል ቦታ አልሰጠው ነበር። ግን ተፈናቅለህ ስታየው ብቻ ነው ስለተፈናቃይ የምትረዳው። ቤቶቻችን የሰራ ነው ቀርቶ ሰው ቤት ተከራይተን በጣም በትላልቅ ችግሮች ውስጥ ከዛ ወዲህ በጣም ወደ ብዙ በወራዎች ተፈናቅለው ልጆቻቸውን ይዘው ሌላ ጅንካ ከተማ ላይ ነው አሁን ሰፍረን ያለነው። ማለት ካምፕ ነበር መጀመሪያ ተወልታ ትምህርት ቤት አካባቢ ነበር ነው። እናም ሁለት ሺ አስራ አራት ዓመት ምረት የክልሉና ሌሎች የአስተዳደር ጥያቄዎችን መነሻ ያደረጉ ግጭቶች ክልሉን ፈተና ውስጥ የከተቱበት እንደነበር ምሁራን ይናገራሉ። ክልሉ ባለፉት ሁለት ዓመታት በተለይም በ2014 ዓ.ም በፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታዎች ተፈትኗል ይላሉ። በአዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመልስ አሻግሬም ምሳሌ አንዱ የጉራጌ ጥያቄ በጣም በቅርብ ጊዜ የተነሳው ጥያቄ አንዱ ይሄ ነው። ታሪካችንም ቋንቋችንን አላዳበርም። የኛ ቋንቋ መዳበር ሲገባው የዳበረው ሌላ ቋንቋ የሚል እንድምታ ያለው አይነት ጥያቄ ነው። አብዛኞቹ የሚያነሱት ግን ምንድነው ተረግጠናል፣ መብቶቻችን አልተከበሩም፣ ማንነታችን ተደፍትጧል የሚል ዋና ማዕከል አድርገው የሚንቀሳቀሱት ይህንን ጥያቄ ነው። በክልልነት እንዲሁም ከልዩ ወረዳ እስከ ዞንነት የመደራጀት የመብት ጥያቄዎች ከጥያቄነት አልፎ የግጭት መንስ ሆነው ብዙ ጉዳት አስከትሏል ያሉት ደግሞ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያው አቶ ዳያ ሞዳሌ ናቸው። የመዋቅር ጥያቄ የህዝብ ሞት፣ የህዝብ መፈናቀል፣ የጸጥታ አካላትንም መሞት ያስከተለ በጣም አሳዛኝ ነገር ነው። የደቡብ ክልል ሀያ አስራ አራት ዋናው ጉዳይ እንግዲህ ለሀገር መከላከያ ድጋፍ ከማድረግ ውጭ ተሰራ የምትለው ይህንን ማስተናገት ነው። ስለዚህ የህዝብን ሰላም ያሳጣ፣ የህዝብን መረጋጋት ያሳጣ በጣም ጎጂ ውጤት ያስከተለ ጉዳይ ነው። በክልል ለመደራጀት ከቀረቡ የአስራ አንድ ዞኖች ጥያቄዎች ውስጥ በፌዴሬሽን ምክር ቤት ተቀባይነት አግኝቶ ከደቡብ ክልል የወጣና ከሁለት ዓመታት በፊት በቅድሚያ የተመሠረተው የስዳማ ክልል ነበር። በ2014 ዓ ም ደግሞ በዚሁ በደቡብ ክልል ስር የነበሩ ሌሎች አምስት ዞኖችና አንድ ልዩ ወረዳ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚል ሌላ ክልል መስርተዋል። የክልሉና የፌደራል መንግስትም እየጨመረ ለመጣው በክልል ለመደራጀት ጥያቄ ምላሽ ለመስጠት ሲባል ባቋቋሙት የምሁራን ቡድን ጥናት አስጠንቷል። በአገሪቱ ጠቅላይ ሚኒስትር የተሰየመና ሰማንያ አባላት ያሉት የሰላም አምባሳደሮች ቡድንም ከህዝብ ጋር ምክክር አድርጎ የተለያዩ አማራጭ ሐሳቦችን አቅርበዋል። ተግባራዊ የተደረጉ ባሉ አንዳንድ አማራጭ ሀሳቦች ምክንያትም ከሩብ ምዕተ ዓመት በላይ ከ56 በላይ ብሔር ብሔረሰቦችና ህዝቦችን ይዞ የዘለቀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ቅርጹ የተቀየረ ነው። የፌዴሬሽን ምክር ቤት ባለፈው ነሐሴ 12 2014 ዓ ም ስድስት ዞኖችና አምስት ልዩ ወረዳዎች አንድ የጋራ ክልል ለመመስረት ያቀረቡትን ጥያቄ ተቀብሎ አጽድቋል። በመንግሥት የቀረበውን የጋራ ክልል የመመስረት ጥያቄ የተቃወመው የጉራጌ ዞን ጨምሮ አምስት ዞኖችና አንድ ልዩ ወረዳ ደግሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል በነባሩ ክልል ስር እንዲቀጥል ወስኗል። እናም የደቡብ ክልል ቢያንስ ወደ አራት ክልሎች የተከፈለ እንደሆንም ሂደቶች እያመላከቱ ነው። የኢትዮጵያ ህገ መንግስት አንቀጽ 39ና 47 እስከ መገንጠል መብት ይሰጣል። የሕገ መንግሥቱ አንቀጽ 47 ንዑስ አንቀጽ 3 ደግሞ በብሔሩ በብሔረሰቡና በሕዝቡ ምክር ቤት በሁለት ሶስተኛ ድምፅ የተቀባይነት እስካገኘ ድረስ ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መፍታለው ሲል ይደነግጋል። አቶ ዳያሞም ከክልልም አልፎ ትኩረት ሊሰጠው የሚገባ ጉዳይ ይሄ ነው ይላሉም ለአገሪቱም ፈተና እንደሆነ በመግለጽ መፍትሄው ህገ መንግስቱን ማሻሻል ብቻ እንደሆነም አቶ ዳያሞ ተናግሯል ስለዚህ ህገ መንግስቱ አንድ ላይ እስከሚሻሻል ወይ እንዲሻሻል ወይም ለብሔራዊ ምክክር ማቅረብ እንጂ በአንድ ፓርቲ ማዕቀፍ ለአንዱ ሰጥቶ ለአንዱ መከልከሉ ሌላ ረብሽ ያስነሳል የሚል ነገር ግን በአገር አቀፍ ደረጃ ህገ መንግስቱን የሚያሻሽል ይሹ ሆኖ ቢቀርብ ነው የሚሻለው እንጂ ሰላም አሁንም የ214 ያየነው መከራ የሚያበቃ አይመስልም በክልልነት ለመደራጀት ግፍት አደረጉ የሚባሉት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የተባሉ ምክንያቶችና ፍላጎቶች መሆናቸውን በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የሆኑት ሽመልስ አሻግረ ተናግሯል። የክልሉ መከፋፈል የተለያዩ ጉዳቶችን ማስከትሉን አብራርቷል። በክልል የመደራጀት ጥያቄዎች የመበረከታቸው ምክንያትም የኢኮኖሚ እኩል ተጠቃሚነትና ፍትሐዊነት፣ እንዲሁም ሌሎች የመፍት ጥያቄዎች ናቸውም ብሏል። ኢኮኖሚያዊ ፍትሐዊነት ሲባል የስበት ማዕከላቱ እጅግ ውስን የነበሩና አብዛኞቹ ብሔሮች ብሔረሰቦችና ህዝቦች የተዘነጉበት ክልል ነው የሚል ነው አንዱ ጥያቄ የነበረው። በዋናነት እንግዲህ የኢኮኖሚ ልማትን ስንመለከት ፕሮጀክቶች በተለያየ መንገድ ወደ የክልሎቹ ይፈሳሉ። የአብዛኞቹ ፕሮጀክቶች ወደ መሬት የሚወርዱበት ጊዜ ውስን ቦታዎች ላይ ብቻ የማትኮር ነገር እንደነበረ ይታወቃል። በደቡብ ክልል ተስተዋለው የክልል መሰነጣጠቅ በሌሎች ክልሎች እንዳይከሰት የሚያግድ ምንም ምክንያት የለም የሚሉት አቶ ዳያሞም ሁኔታው በአገሪቱ አንድነትና አጠቃላይ ፖለቲካዊ ሁኔታ ላይ መጥፎ ጥላ ያጠላ ነውም ብሏል። እናም 2014 ዓ ም የአገሪቱን ሕገ መንግሥት አንዳንድ አንቀጾች ሳይቀር ጥያቄ ውስጥ ተከተቱ። በክልል የመደራጀትና ሌሎች የአስተዳደርና የመዋቅር ጥያቄዎች በተለይም በደቡብ የአገሪቱ ክፍል ፈተና እንደ ደቀነ ነው የተሰናበተው። ጉዳዩን አስመልክቶም በክልሉ ነዋሪዎች ውስጥ ያለው ስሜትና አቋምም ተመሳሳይ አይደለም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። የሁለተኛው አጋማሽ መሰናዷችን እንደቀጠለ ነው። ሩሲያና ዩክሬን ወደ ጦርነት ከገቡ ወዲህ በሩሲያና በምዕራቡ ዓለም መካከል ያለው ልዩነትና መካረር እየሰፋ ሄዷል። ይህ ደግሞ በተለይ አፍሪካ ላይ ባላቸው ልዩ ፍላጎት ላይም መንጸባረቅ ጀምሯል። አንዳንድ ተንታኞች እንደውም አፍሪካ ዳግም በቀዝቃዛው ጦርነት ውስጥ የነበረው አይነት አጣብቂኝ ውስጥ እየገባች ነው ይላሉ። ቻይናን ጨምሮ የዓለም ሀያል ሀገራት የበላይነት ለማግኘት በሚያደርጉት ፍልሚያ ታዲያ አፍሪካ ምናም ላይ ምን አንድምታ አለው? የፖለቲካ ምሁራንና ተንታኞችን አነጋግረናል። ቀጥሎ ይቀርቧል። በጥር ወር በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የተካሄደውን የመንግስት ግልበጣ ተከትሎ ስልጣን የያዘውን ወታደራዊ መንግስት ለመደገፍ ሰልፍ የወጡ ሰዎች የሩሲያን ባንዲራ ሲያውለበልቡ ታይተዋል። አንዳንዶች ሀገራቸው ከፈረንሳይ ጋር ያላትን አጋርነት ትታ ፊቷን ወደ ሞስኮ እንድታዞርም መንግስታቸውን ጠይቀዋል። ፈረንሳይን ከዚህ በኋላ አንፈልግም። እዚህ የመጣነው ሩሲያ እንድትከላከልልን ስለምንፈልግ ነው። ፈረንሳይ እንዲሳካልን ያደረገችው ምንም ነገር የለም። በመካከለኛው አፍሪካ ሪፐብሊክም እንዲሁ መንግስት ከጣጣቂዎች ጋር ለሚያደርገው ውጊያ የሩሲያ ተዋጊዎች ድጋፍ መስጠታቸውን ተከትሎ የራሽያ ኃይሎች አንዲት ሴትና ልጇን ሲያድኑ የሚያሳይ ሐውልት በዋና ከተማው እንዲቆም አድርገዋል። እነዚህ ሁኔታዎች ሩሲያ ከቅርብ ዓመታት ወዲህ ከአፍሪካ ሀገራት ጋር ያላት ግንኙነት እያደገ መሄዱን ማሳያ ናቸው። በተለይ ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ በምዕራቡ ዓለም የተጣለባትን ማዕቀቦች ተከትሎ ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር መሪዎቿ በተደጋጋሚ ወደ አፍሪካ መመላለስ ጀምረዋል። ይህ ያሳሰባቸው የምዕራቡ ዓለም ሀገራትም እንዲሁ ከአፍሪካ ጋር ያላቸውን ግንኙነት እንደ አዲስ ለማጠናከር እየሞከሩ ነው። ለምሳሌ ዩናይትድ ስቴትስ ከፍተኛ ባለስልጣኖቿን ወደ ተለያዩ የአፍሪካ ሀገራት እየላከች ሲሆን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በነሐሴ ወር ወደ ደቡብ አፍሪካ ኮንጎና ሩዋንዳ ባደረጉት ጉዞ መንግስታቸው ከአፍሪካ ጋር የሚኖረውን ግንኙነት ለማደስ ያወጣውን የአፍሪካ ፖሊሲ አስተዋውቀዋል። ፖሊሲው በእኩልነት ላይ የተመሰረተ ግንኙነትን እንደሚያበረታታም ገልጸዋል። የፖለቲካ ተንታኞች ታዲያ ሩሲያና ዩናይትድ ስቴትስ ከአፍሪካ ጋር የሚኖራቸውን ግንኙነት ለማጠናከር እያደረጉት ያሉትን ይህን ፉክክር የቀዝቃዛው ጦርነት እንደገና የመቀስቀሱ ምልክት አድርገው የሚመለከቱት ሲሆን አፍሪካ ለሀያላኖቹ ሀገሮች የጥቅም መረማመጃ እንደሆነች ይገልጻሉ። አሜሪካን ሀገር በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ አፍሪካ ሁልጊዜ የሌላ አገራት ጥቅም ማራመጃ ነች። ለጥቅም ለፍላጎቶቻቸው ማሟያ ነው የሚፈልጓት እንጂ እርግጥ አፍሪካን ፈልገው አፍሪካን ወደው አይደለም። ጥቅማቸው ማለት እንዲያው ከታሪክ ጀምሮ በዚህ በኢንዳስትሪል ሬቮሉሽን ጊዜ ጀምሮ ወደ አፍሪካ የመጡትና አፍሪካን የተቀራመቷትም አፍሪካን አንጡራ ሀብት በመፈልግ እና የአንጡራ ሀብት ደግሞ ለኢንዳስትሪያል ለኢንዳስትሪያል ሬቮሉሽን ያካሄደ ነገር ነው የስኳሩ የጥጡ የዚህ ሁሉ ከአፍሪካ ሀገር ስለሚመረት እሱን አስፈለጋቸው። ካናዳ በሚገኘው ባልሲሊ ዓለም አቀፍ ግንኙነቶች ትምህርት ቤት መምህር እና በአፍሪካ ቀንድ ዙሪያ በርካታ ጥናቶችን ያካሄዱት ፕሮፌሰር አንፊልስ ጀራልድ እንዲሁ አፍሪካ የተፈጥሮ ሀብት ብቻ ሳይሆን ከፍተኛ የሰው ኃይል ሀብት ያላት በመሆኗ በምስራቁም ሆነ ምዕራቡ ዓለም ከፍተኛ ተፈላጊ መሆኗን ያሰምሩበታል። አፍሪካ በተለይ ዓለምን አሁን ተፈላጊ ወደሆነው ሆነው አረንጓዴና ንጹህ ዓለም ወደፊት ለማሻገር የሚችሉና ኢኮኖሚው በዋናነት የሚፈልጋቸው የተፈጥሮ ሀብቶች አሏት። ለምሳሌ ሊቲየምን የመሳሰሉ ማዕድኖችና ውሃ። የሥነ ምድር አጥኚዎችና የአየር ሁኔታ ተንታኞች ወደፊት ከፍተኛ የውሃ እጥረት እንደሚያጋጥም ይናገራሉ። አሁን በተለይ በምስራቅ አፍሪካ ሀገሮች ድርቅ ውስጥ ያሉ ቢሆንም አብዛኛው የውሃ ሀብት በተለያዩ የአፍሪካ ሀገሮች ነው የሚገኘው። ብዙዎቹ የአፍሪካ ሀገሮች ደግሞ ከህዝባቸው ሰባ ከመቶ የሚሆነው ከሰላሳ ዓመት በታች ነው። ይህ ደግሞ ወደፊት የሚያሻግር የሰው ሀብት የሰው ኃይል ነው። ቀደም ሲል በሀያኛው ክፍለ ዘመን በሶቪየት ህብረትና በምዕራቡ ዓለም መካከል የታየው ቀዝቃዛ ጦርነት በዋናነት በርዕዮተ ዓለም ልዩነት ላይ የተመሰረተ ሲሆን አሁን የሚታየው ግን መልኩን የቀየረ እንደሆነ ፕሮፌሰር ጌታቸው ያስረዳሉ። ራሽያ እንዳልኩት ምዕራቦቹ በተለይም ዩናይት ስቴትስ ራሽያ እንድትገለልና በተባበሩ መንግስታት ዘንድ አጋዥ እንዳታገኝ ዘመድ እንዳታገኝ ለማድረግ ስለተሞከረ ያንን እንግዲህ ለማኮላሸት በማለት የውጭ ጉዳይ ሚኒስትሩ የአሜሪካም፣ በኋላም ደግሞ እንደዚሁ ላቭሮቭ የራሽያ ውጭ ጉዳይ ሚኒስትሩ ያንን ግፊት ለመፍጠራ ለመቋቋምና አፍሪካ በተባበሩ መንግስታት ላይ ድምፅ ሲሰጡ ከሷ ጋር እንዲሆኑ ለማድረግ ደዛ ነው። በብዛት ያሉ አሁንም ቢሆን ሸቀጣቸውን ማራገፊያ ይፈልጋሉ። ጥራጥሬ ነገሮችን፣ እነዚያን ነገሮች ሊያመርቱ ይፈልጋሉ። ኢኮኖሚያቸው፣ የአሜሪካም፣ የራሽያ፣ የዓለም በሞላ በኮቪድ ምክንያት ከዛ በኋላ ደግሞ በዚህ በዩክሬን ጦርነት ምክንያት የአሜሪካ እና የዓለም ኢኮኖሚ የኢትዮጵያ፣ የአፍሪካ በሞላ ተናግቷል። እንደ ድሮ ሊመለስ አይቻልም። እና ያንን እንዴት አድርገ እናሰራራል ለማለት እና አንዱ አንዱን አብልጦ ጎቶ ሌላ አንዱ ሀያል መንግስት ሌላኛው ሀያል መንግስት ጎትቶ ወይም ጥሎ ጥቅም ለማግኘት ሲባል ነው። በቀደመው ቀዝቃዛ ጦርነት ይታዩ የነበሩ የርዕዮተ ዓለም አመለካከት ልዩነቶች አሁንም መቀጠላቸውን የሚያሰምሩበት ፊትስ ጀራልድ እንደ አዲስ ያገረሸው ቀዝቃዛ ጦርነት ግን በዋናነት በኢኮኖሚ ጥቅም ላይ የተመሰረተ ነው ይላሉ። አዲሱ ቀዝቃዛ ጦርነት የኢኮኖሚ ጦርነት ነው፣ የተፈጥሮ ሀብትን ለማግኘት የሚደረግ ሩጫ። አብዛኞቹ የምዕራብ ሀገሮች ወደ ንጹህና አረንጓዴ ኢኮኖሚ ለመሸጋገር የሚያደርጉት ጥረት በተለይ የፖለቲካ ስልጣንን ከማስጠበቅ አንጻር በርካታ ችግሮችንና መከፋፈሎችን ፈጥሯል። መካከለኛ ገቢ ላለው የህብረተሰብ ክፍል የኢኮኖሚ አጀንዳ ለሚደረገው ጥረት ወደ አረንጓዴ ኢኮኖሚ መሸጋገር የግድ መሆኑን ያመለክታል። ያ በአፍሪካ ላይ ተጽዕኖ አለው። በዚህ በአዲሱ ቀዝቃዛ ጦርነት አፍሪካን መፋለሚያ መድረክ ያደረጓት በቀድሞ ሶቪየት ህብረት ፈርጣማ ክንድ የነበራት ሩሲያና አሜሪካ ብቻ አይደሉም። ቻይና፣ ህንድ ጃፓን እና ብራዚልን የመሳሰሉ ሀገራትም እንዲሁ ከአፍሪካ ጋር የነበራቸውን የቀደመ ግንኙነት ለማጥበቅ ወይም እንደ አዲስ ለመመስረት የሚጥሩ ሀገራት ናቸው። ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል። መልኩም በመቀየር ድሮ በሁለት ጎራ በሮት ዓለም በዴሞክራሲ እና በካፒታሊዝም እና በሶሻሊዝም እና ዴሞክራቲክ ፕሪንስፕል በሚመረው በሁለቱ አቀንቃኞች መካከል ብቻ ነበር የተከፋፈለው። ምንድን ነው የሁለትዮሽ አከፋፈል ነበረ በዓለም ላይ የነበረው፣ ባይፖላር የሚሉት በፈረንጅኛ። አሁን ደግሞ የመልትዮሽ ማለት ብዙ ብዙ የሆኑ ክፍፍል ኃይሎች ተፈጥረዋል። በአፍሪካ ቀንድ ላለፉት አርባ ዓመታት ያልታየ ድርቅ በሚሊዮን የሚቆጠሩ ሰዎችን የረሃብ አደጋ ላይ ጥሏል። የሩሲያና የአፍሪካ ባለስልጣናት በቅርቡ ወደ አካባቢው ባደረጉት ተደጋጋሚ ጉዞ ደግሞ ለተከሰተው የምግብ እጥረት እርስ በርስ ተወነጃጅለዋል። የእነዚህ ሀገራት ዓይን በአካባቢው ማንዣበብ በተለይ በድርቅና በተለያዩ ቀውሶች ለተጠቁት ሀገራት ምን ትርጉም አለው? ለሚለው ጥያቄ ፕሮፌሰር ጌታቸው ሲመልሱ በኢኮኖሚ በኩል በፖለቲካ በኩል በጂኦግራፊ አቀማመጥ በሆርን ኦፍ አፍሪካ በዚህ የአፍሪካ ቀንድ አካባቢ አሁን ጅቡቲ ለቅርጫ ያቀረበች ሀገር ሆናለች። ሁላቸውም ተሰብስበው እዛ ላይ መርከባቸውን፣ ኃይላቸውን፣ ቻይና ሳትቀር ጃፓንም እየመጣች ነው። ሁላቸውም እዛ ላይ አሰብስበው የተቀመጡ ነው እና ጅቡቲ እንዲያው በዚህ ሁሉ ኃይል ተውጣ ምሰጥ አገር ትመስላለች እና የኢኮኖሚ የፖለቲካ በዩናይትድ ኔሽን የሚደረገው የጂኦፖለቲካ ፍትቻ ፍትህጊያ እነዚህ እነዚህ ተደማምረዋል። አሁን የርዮተ ዓለም ብቻ ሳይሆን የኢኮኖሚ ጥቅምም የስትራቴጂ ጥቅምም ሌላ ደግሞ አንዱን ለአንዱን ልብለት ከማለት በራሳቸው በሚደረገው ፉክክር አፍሪካ ሬል ለቅርጫ ቀረበች አህጉር ሆና ተገኝታለች። በእንደዚህ አይነት አለም አቀፍ የኢኮኖሚና የስትራቴጂክ አቀማመጥ ወይም ጂኦፖለቲክስ ፉክክር ውስጥ አጣብቂኝ የገቡት የአፍሪካ ሀገራት ምን ማድረግ ይችላሉ ለሚለው ጥያቄ ደግሞ ፕሮፌሰር ፊትዝጀራልድ መፍትሄው በአፍሪካ ህዝቦች እጅ መሆኑን ይገልጻሉ። የተማረ ህብረተሰብ የራሱን የተፈጥሮ ሀብት የመቆጣጠር አቅም ይኖረዋል። የራስን የተፈጥሮ ሀብት መምራት ካልተቻለ በር ላይ እነዚህን ሀብቶች ሊቆጣጠሩ የሚፈልጉ በርካታ ተጫዋቾች ተሰልፈው ቆመዋል። በተለይ ደግሞ በተፈጥሮ ሀብት እጅግ የበለጸጉ ሀገራት ከሆኑ። ስለዚህ ለአፍሪካ ሀገሮች መረጋጋትና የተማረ ማህበረሰብ መኖር ትልቁና ዋናው ቁልፍ ነገር ነው። በዚህ የሚስማሙት ፕሮፌሰር ጌታቸውም አፍሪካ ሳትወድ ከገባችበት አጣብቂኝ ለመውጣት ጠንካራ አመራር ሊኖራት እንደሚገባም አስምረውበታል። አሁንም ለአፍሪካ የሚበጀው ቋሚ ዘለቄታ ያለው እርዳታ ማድረግ ነው። ዝም ብሎ ለጊዜው ራት ረሃብ ሲነሳ ድርቅ ሲመጣ ያቺን ብቻ እንደ ሳት አደጋ መሯሯጡ ዋጋ የለውም። ጠመንጃ መስጠቱ ዋጋ የለው። ብልሃት ማስተማሩ፣ ውሃ መስኖ ማስተማሩ እንዴት አድርገው አፍሪካኖች ራሳቸው እንዴት እንደሚቋቋሙ የዚህ የአየር ለውጥን ከሌሎቹ ጋር ሆነው እንዴት አድርገው ሊታገሉ እንደሚችሉ እንዴት አድርገው አርሰው የተሻለ ኢሪጌሽን አስተምረው የተሻለ ኑሮ እንዴት እንዲማሩ እርዳታ እዛ ላይ ማድረጉ ነው ይሄ። በፍልስፍናው በኩል ከስር የተነሳ እድገት ይባላል ዲቨሎፕመንት ፍሮም ቢሎ ውሃ ላይ ገንዘብ፣ ንጽህና ላይ ማፍሰዝ ሴቶች ሲወልዱ እንክብካቤን እዛ ላይ ማስቀመጥ ነው እንጂ ዝም ብሎ የታንክ ጋጋታ፣ የአውሮፕላን ጋጋታ፣ የዚህ ቤተመንግስት የመስራት ጋጋታ ለአፍሪካ ምን ዋጋ የለውም። እሱ ብልጭልጭ የሆነ የሚታይ ነገር ነው። አፍሪካኖቹን ግን ለዛሬ የሚታይ ነገሩ እንጂ ለገ ምግብ ሊሆን አይችልም። የቀድሞ ቀዝቃዛ ጦርነት ከአመታት ፍልሚያ በኋላ በምዕራብ ሀገራት የበላይነት ተጠናቋል። በርካታ ሀገራት ተዋናይ የሆኑበት አዲሱ ቀዝቃዛ ጦርነት ደግሞ በማን ድል አድራጊነት እንደሚጠናቀቅ ወይም ምን አይነት ታሪካዊ ክስተቶችን ጥሎ እንደሚያልፍ በጊዜ ሂደት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተከታዩ ሀኪሙን ይጠይቁ ነው ለዛሬ አሉላ ከበደ የደም መወፈርን አስመልክቶ የደም ስር ቀዶ ሀኪም ፕሮፌሰር ግርማ ተፈራን አነጋግሯል ዶክተር ግርማ የደም መርጋትን የተመለከተ ጥያቄ ነው ከአድማጭ የደረሰን ደምህ ወፍራም ነው ተብያለሁ በህክምናው እንዴት ልረዳ እችላለሁ ሲሉን የጠየቁን በህክምናው ዓለም የሚታወቀውን ደም መርጋትን ወደሚመለከቱ ጥያቄዎች ከማለፋችን አስቀድሞ ለመሆኑ የደም መወፈር የሚገለጽበት መንገድ አለ? የአንድ ሰው ደም ከሌላ ውስጥ ወፍራም ሆኖ ሊገኝ ይችላል? ጥሩ ጥያቄ ነው። ይሄ ጉዳይ ደግሞ እውነት በጣም ብዙ ሰዎችን የሚነካ ስለሆነ እዚህ ጉዳይ ላይ መነጋገር መቻሉ ጥሩ ነገር ነው። በመጀመሪያ ያው ሁላችንም እንደምናውቀው ደም ፈሳሽ ነገር ነው። ፈሳሽነቱ በደም ቧንቧዎች እየተዘዋወረ የሚያስፈልጉትን ኦክሲጅንም ሆነ ሌሎች ንጥረ ነገሮች ማከፋፈል እንዲቻል የሚያደርግ። እንግዲህ ደም በፈሳሽነት እስቴት በሚቆይበት ጊዜ እና ደም ይሄንን ፈሳሽነት እስቴቱን እንዲቆይ ለማድረግ የተለያዩ የራሱ ንጥረ ነገሮች አሉት። እነዛ ንጥረ ነገሮች ከበዙ ወደ መጓገል ሊሄድ ይችላል። ከቀጠኑ ደግሞ ወይም ካነሱ ደግሞ አንዳንዶቹ ነገሮች በጣም ቀጥኖ ለመድማት የሚያስችል ሁኔታዎች ሊፈጠር ይችላል። በቀላሉ ደም የመፍሰስ ሁኔታ ሊፈጥር ይችላል። ባላንስ አለ። ይሄ ባላንስ ደም በደም ስሮች ብቻ እንዲሽከረከርና በሚሽከረከርበት ጊዜ የቅጥነቱን ሁኔታ ባላንሱን ጠብቆ እንዲቆይ የሚያደርጉ ውስጣዊ ንጥረ ነገሮች አሉት። በዛ መልኩ ነው እንግዲህ ደም የሚሽከረከረው ማለት ነው። ስለዚህ አድማጫችን እናነጋገር ተፈጥሯዊ በሆነ መንገድ የአንድ ሰው ደም ከሌላው ቅድም ያሏቸው በውስጡ ያሉ ያን ፈሳሽነት ጠባዩ እንዲኖረው ከሚያደርጉ ቅመሞች ማነስና መብዛት እሱም ደግሞ ወደ መጓጎልና ሌሎች ችግሮች ከማምጣቱ ባሻገር ወፍራም ደም ያለው ቀጭን ደም ያለው የሚባል ነገር አለ ወይስ ያገላለጽ ብቻ ይሆን? እንደዛ ማለት አይቻልም። እነዛ እንዳልኩት ንጥረ ነገሮቹ ባላንሳቸውን ካጡ የመጓጎል አዝማሚያ ሊኖረው ይችላል አንድ ሰው። እነዚ አይነት ነገሮች ደግሞ ባላንሳቸውን ደግሞ ወደ ሌላ አቅጣጫ ካጡ ደግሞ የመድማት ቴንደንሲ ሊኖር ይችላል። ስለዚህ ወፈረ ቀጠነ ሳይሆን የመጓገልና ያለመጓገል እድሉ ጨመረ ወይ ቀነሰ የሚለው ነገር ላይ ነው መነጋገር የሚቻለው ከሕክምና አኳያ ማለት ነው። መልካም ነው። ወደ ዋናው ጉዳያችን የደም መጓጎል ወይም የደም እርጋት እንምጣና ቅድም የደምን ፈሳሽነት ጠባይ ጠብቀው የሚያቆዩ ቅመሞች በደም ውስጥ የሚኖሩት ሲያንሱና ሲጨምሩ የሚፈጠረውን ሁኔታ ጠቁመዋል። ምንድን ነው እነሱ እንዲጨምሩ እንዲቀንሱ የሚያደርጉት ምክንያቶች? ሌሎች ምክንያቶች ይኖሩ ይሆን? የደም መጓጎል የሚፈጠርባቸው ሁኔታዎች ሰ በመጀመሪያ ነገር ያው እንደምናውቀው አንድ የደም ስር ከተከፈተ ለምሳሌ ከተቀደደ ወይም ከተቆረጠ ደም ዝም ብሎ ሊፈስ ይችላል። እና ሰውነታችን በተለያየ መልኩ ራሱን የሚከላከልበት እና የሚጠብቅበት ሁኔታዎች አሉ። እና የደም መጓጎል አሁን ለምሳሌ አንዱ ሰውነት ራሱን ለመጠበቅና ዝም ብሎ ላለመድማት የሚፈሰውን ደም ለማቆም ለማቆም የሚያደርገው ዲፌንስ ነው። የመከላከያ ዘ መከላከያ ነው። እንደዛ ነው እና ደም ብዙ ጊዜ ከጓጎለ የምናውቃቸው እንግዲህ የምናስተምራቸው ሶስት ምክንያቶች አሉ። አንደኛው ምክንያት የደም ስሩ ወይንም ይሄን ደሙን የሚያሽከረክረው ቱቦ አደጋ ከደረሰበት አንድ፣ እሱ ነው። ሁለተኛ ለምሳሌ ደሙ ካልተሽከረከረ ዝም ብሎ አንድ ቦታ ብቻ ቁጭ ካለ ምሳሌ ቧንቧው ቢዘጋ እንበል፣ እንደ በቀላል ለማስረዳት ያህል ደሙ ካልተሽከረከረ አንድ ቦታ ቁጭ ካለ እሱም ያው መጓጎሉ አይቀርም። ሌላው ምክንያት ደግሞ የደሙ መጓጎል ሊፈጠር የሚችለው ምንድን ነው? እነዛ ቅድም ያልኳቸው አንዳንድ ኮአጉሌሽን ፋክተርስ ነው የምንላቸው እንደዚህ ነጥመረ ነገሮች ባላንሳቸውን አተው የበለጠ የሚያጓጉል አይነት ንጥረ ነገሮች ከበዙ እነዛን ሁኔታዎች ያው ሊያደርጉ ይችላሉ። ስለዚህ ብዙ ጊዜ እንደዚህ አይነት ነገር የሚፈጠረው እንዳልኩት ወይንም ከአደጋ ጋር ሊሆን ይችላል። አንዳንድ ጊዜ እነዚህ ንጥረ ነገሮች ባላንስ የሚጠፉበት ምክንያት በተፈጥሮና ከዘር ወደ ዘር በሚተላለፉ የበሽታ አይነቶችም ሊሆን ይችላል። ሌሎች ደግሞ ከዘር ዘር ባይሆንም አንዳንድ ክስተቶችም ደግሞ ደ የበለጠ የሚጓጉሉበትን ሁኔታ ሊፈጥሩ ይችላሉ እና እነዛን ክስተቶች ማወቁ መከላከያ ደግሞ በሽተኞች እንድንሰጥ ይረዳናል። ስለዚህ በሌላ ቋንቋም እንግዲህ በእንግሊዝኛ ፕሮፊላክስስ ማለት እንደዚህ አይነት ሁኔታ እንዳይፈጠር ለመከላከያነት የምናደርጋቸው ግን እነዚህ ደግሞ ሁኔታዎች የሚከሰቱት መቼ ነው የሚለውን ነገር ማወቅ ደግሞ ያው ያስፈልጋል ማለት ነው እና አንዳንድ ሊስቶች አሉኝ። እነሱን ልናገሩ ይችላል። በሰውነት ውስጥ የሚዘዋወረውን ደም የፈሳሽነት ጠባይ ዘለቄታ እንዲኖረው ወደ አማርኛ ለማምጣት ፈልጌ ነው። አዎ በተፈጥሮ ሰዎች ካላቸው በጄኔቲክ ሄሪዲተሪ ከሚመጣው ሌላ እንግዲህ አንዳንድ አኳየርድ የምንላቸው ማለት በሁኔታዎች የሚከሰቱ የደም መጓጎል ችግሮች ሊኖሩ ይችላሉ። አንደኛው ለምሳሌ ከምን ጋር የተያያዘ ነው? ከብዙ አለመንቀሳቀስ መቻል ጋር ማለት ለምሳሌ አንድ ሰው እግሩ ተሰብሮ ወይ በጀሶ ታስሮ ወይንም ቀዶ ጥገና ሕክምና ተደርጎላት ኦድ ተደርጎላት ሆስፒታል አልጋ ላይም ሆነ ቤታቸው አልጋ ላይ ለረጅም ጊዜ ሳይንቀሳቀሱ መቆየት የእንቅስቃሴ ማጣት የደም መጓጎልን እድል ይጨምራል። ለምሳሌ አንዳንድ ሌሎች ሁኔታዎች ለምሳሌ የምናያቸው ምንድን ነው የወሊድ መቆጣጠሪያ ጋራ ተያይዞ ብዙም ባይሆን አንዳንድ ጊዜ የደም መጓጎል እድሉ የሆርሞን ለውጦቹ የደም መጓጎል እድሉን ሊጨምሩ ይችላሉ። ሌሎች ከደም መጓጓድ ጋር የተያያዙ ችግሮች ለምሳሌ በካንሰር አይነት በሽታ ያላቸው ሰዎች የዚህ የንጥረ ነገሮቹ ባላንስ ስለሚዛባ እንደዚሁ የመጓጓድ እድላቸው ከፍ ያለ ይሆናል። ሌሎች ነገሮች የምናያቸው ከእድሜ ጋራ እድሜያቸው ጠና ያሉ ሰዎች፣ የሰውነት ውፍረት በጣም የተጫጫ ናቸው ሰዎች አንዳንድ ጊዜ በእርግዝናም ጊዜ እንደዚሁ የደም መጓጎል እድሉ የሚጨምርበት ሁኔታ አለ። ከዛ በተረፈ አደጋ በሚከሰትበት ጊዜ እንግዲህ ብዙ ጊዜ አደጋ ሲከሰት ያው ሰዎች የመንቀሳቀስ እድላቸው ስለሚቀንስና አልጋ ላይም ስለሚሆኑ ሊሆን ይችላል። ከዛ ጋር ተያይዞ አንዳንድ ደግሞ ከአደጋው ጋር ተያይዞ የሚፈጠሩ እምነት ውስጥ የሆርሞን ለውጦች ስለሚኖሩ እነዛ እነዛ ነገሮች ወደ ደም መጓጎል ይዳርጋሉ እና እነዚህን በማወቅ አንዳንድ ሕክምናና አንዳንድ ጥንቃቄ ከወደዚሁ ሕክምና እናደርጋለን። ለምሳሌ ኦፕራሽን የሚደረግ ሰው ካለና ኦፕራሽኑ ረጅም ጊዜ የሚፈጅ ከሆነ ወይንም ኦፕራሽኑ በተለይ አጥንት ነክ ነገር ጋር የተያያዘ ከሆነ እንደዚህ አይነት የደም መጓጎል እንዳይፈጠር የምንሰጠው መድኃኒት አለ ለመከላከል ያህል ያንን ማለት ነው እና በዛ መልኩ ሌሎቹም ለምሳሌ የካንሰር በሽተኛ ላይም ሆነ አደጋ የደረሰበትም ሰው እንደዚሁ የመከላከል መድኃኒቶችን በመስጠት ደም እንዳይጓጉል ለመከላከል ይረ ወደዚሁ ለመከላከል ሙከራ ይደረጋል። አድማጮች ፕሮግራማችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሙስናን በአገር ውስጥም ሆነ በዓለም አቀፍ ደረጃ መዋጋት ለዩናይትድ ስቴትስ ቁልፍ የብሔራዊ ደህንነት ጥቅምና ቅድሚያ ትኩረት የሚሰጠው የውጭ ጉዳይ ፖሊሲ መሆኑን ፕሬዝደንት ጆ ባይደን ገና ከመጀመሪያው ግልጽ አድርገዋል። ምክንያቱም ያ መተማመንን ያጠፋል፣ ልማትን ይቃረናል፣ በዲሞክራሲ ተቋማት ላይ ያለውን አመኔታ ይሸረሽራል፣ የኢኮኖሚ እድገትንም ያደናቅፋል በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በመጨረሻም ዋጋ ሲያሻቅብ ለህዝባዊ ተቋማት የሚመደበው መዋዕለ ንዋይ አነስተኛ ከፍተኛ ሲሆን ጥቂት ሀብቶች ብቻ ሲሆኑ የተፈጥሮ ሀብት ሳይጠበቅ ሲቀር የሚያስከትለውን ዋጋ የሚከፍሉት ዜጎች ናቸው። ዋይት ሀውስ ሙስናን መዋጋት ላይ ያተኮረውና በአይነቱ የመጀመሪያ የሆነውን እቅድ ያወጣው ለዚህ ነው። እቅዱም ዩናይትድ ስቴትስ ከሙስና ጋር የተያያዙ ወንጀሎችን እንዴት አድርጋ መዋጋትና ምላሽ መስጠት እንደምትችል የሚያመላክት አብይ መመሪያ ነው። በሁሉም የዩናይትድ ስቴትስ የዲፕሎማሲና የውጭ እርዳታ ዘርፎች ሙስናን ለመዋጋት የሚደረገው ጥረት ለማቀናጀትና ለማጠናከር ፕሬዚደንት ጆ ባይደን ሪቻርድ ሪቻርድ ኔፊውን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዓለም አቀፉ ጸረ ሙስና አስተባባሪ አድርገው ሾመዋል። በአስተባባሪነት የተሾሙት ኔፊው ባለፈው ሐምሌ 192014 ዓ ም በሰጡት ጋዜጣዊ መግለጫ ስትራቴጂው እርስ በርሳቸው በሚደጋገፉ አምስት ምሰሶዎች የተደራጀ መሆኑን ተናግረዋል። የመጀመሪያው ማዘመን ማስተባበርና ዩናይትድ ስቴትስ መንግስት ሙስናን ለመከላከል ለሚያደርጋቸው ጥረቶች አቅም መገንባት ነው። ሁለተኛው ሕገ ወጥ ፋይናንስን መቆጣጠር ነው። ሶስተኛው የሙስና ተዋናዮችን ተጠያቂ ማድረግ፣ አራተኛው ደግሞ የጸረ ሙስናና ዘርፈ ብዙ መዋቅሮችን መጠበቅና ማጠናከር ነው። አምስተኛው የዲፕሎማሲ ተሳትፎን ማሻሻልና የውጭ እርዳታ ምንጮች ለጸረ ሙስና ፖሊሲ ግቦችን ለማስፈጸም ጥቅም ላይ መዋል ነው። የጸረ ሙስና ስትራቴጂን ተግባራዊ ለማድረግ ቅድሚያ ትኩረት የሚሹ በርካታ ጉዳዮች አሉ። የመጀመሪያው፣ አሉ፣ አስተባባሪው ኔፊው የጸረ ሙስና ስራችንን ለማካሄድ የሚጠቅሙ በይበልጥ የተቀናጁ መንገዶችን በማዘጋጀት ላይ ነን ሲሉ የተናገሩትን ርዕስ አንቀጹ ጠቅሰዋል። እውነተኛው ለውጥ በርካታ ማሻሻዎችን ማድረግና በሁሉም ወገኖች ያልተቋረጡ ጥረቶችን ማድረግ ይጠይቃል። ይህ ደግሞ እንደየሁኔታውና እንደየሀገሩ የትኛው መንገድ እንደሚሰራ በመረዳት ላይ የተመሰረተ ሊሆን ይገባል። ሁለተኛ፣ በጸረ ሙስናው ማህበረሰብ የሚወሰዱ እርምጃዎችን ለማበረታታትና የጸረ ሙስና ቁርጠኝነትን ለማጠናከር እየሰራን ነው ብለዋል። ሶስተኛው ዩናይትድ ስቴትስ በጸረ ሙስና ትግል ውስጥ የመሪነት ሚና መጫወቷን ትቀጥላለች። አጋሮቻችንና ለዚህ ዓላማ ቁርጠኞች ከሆኑ ብዙ አገሮችና ድርጅቶችም ጋር በአጋርነት እንሰራለን። በመጨረሻም በዩናይትድ ስቴትስ የራሳችንን ውስጥ ደንቦቻችንና ሕጎቻችንን የምናጠናክርበትን ለማየትና የራሳችን ምርጥ ተሞክሮች ተፈላጊውን ደረጃ ማሟላታቸውን ለማረጋገጥ ምን ማድረግ እንዳለብን እንመለከታለን ሲሉ ሙስናን ሙሉ ለሙሉ ለማስወገድ የሚያስችል ምንም ነገር የለም ያሉት ኔፊው ሁላችንም በዚህ ጉዳይ አብረን ነን። ይህን ችግር ለመቋቋም የተሰለፍን ሁላችንም የፈተና አለብን ያሉትን ጠቅሶ ርዕስ አንቀጹ ጽሑፉን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ አመሾት ስመኝሽ የቆየ ነበርኩ ሰላም Jangan